የአውሮፓ መሪዎች ለትራምፕ የደስታ መግለጫ መልእክት ላኩ። ስለ ቀጣዩ የአትላንቲክ ተሻጋሪ ግንኙነት ስጋት እንዳላቸው ግን ገልጸዋል። በአውሮፓ ያሉ የአሜሪካ አጋሮች ትራምፕ በሁለተኛው የሥልጣን ዘመናቸው በውቅያኖስ ተሻጋሪው ሕብረት ላይ ምን አንድምታ እንደሚያስከትል በስፋት ስጋት ቢኖራቸውም ባለፈው ማክሰኞ በተካሄደው ፕሬዚደንታዊ ምርጫ ላሸነፉት ለቀድሞው ፕሬዚደንት ዶናልድ ትራምፕ የእንኳን ደስ ያለው መልእክት አስተላልፈዋል። Henry Ridgewell, Colonel Dentakatam Zagavadr Sonal, Konjitayez Akrawalich. Donald Trump made a historic comeback in Tuesday's U.S. presidential election. An unprecedented and powerful mandate. Yamir Kaz, Kazikadamial Taye, Ankara Sultan Satonal. አውሮፓውያኑ የዩናይትድ ስቴትስ አጋሮች ታዲያ ትራምፕ በዚህ ስልጣናቸው ምን ያደርጉ ይሆን የሚለውን እያወጡ እያወረዱ ናቸው። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በምርጫ ዘመቻ ወቅት የእሳቸው ሌበር ፓርቲ ባለስልጣናት ለተፎካካሪያቸው ለካማላ ሀሪስ ምክር በመለገሳቸው የተነሳ የትራምፕ ዘመቻ ነቀፌታ ካሰማ በኋላ መቃቃር ተፈጥሮ የነበረ፣ ይሁን እንጂ ስታርመር ቶሎ ብለው ነው ለትራምፕ የደስታ መግለጫ ያስተላለፉት። እንደሚመስለኝ በአሁኑ ጊዜ ያለነው በአያሌ አስር ዓመታት ባልታየ ደረጃ በተበጠበጠ ዓለም ነው። የጀርመን ቻንስለር ኦላፍ ሾልዝ በበኩላቸው ትራምፕ ዋይት ሀውስ ከገቡ ነገሮች በጣም የተለዩ እንደሚሆኑ ቢጠብቁም ለአሜሪካ አስተማማኝ ውቅያኖስ ተሻጋሪ አጋር ሆነን እንቀጥላለን ብለዋል። ይህ ሩሲያ በዩሮ አትላንቲክ አካባቢ ጸጥታ ላይ ስጋት ደቅናለች የሚለውን በሁሉም የኔቶ አጋሮች ዘንድ ያለውን እምነትም ይመለከታል። በሌላ በኩል ትራምፕ የሩሲያን ወረራ ለመመከት ውጊያ ለምታካሂደው ለዩክሬን ዩናይትድ ስቴትስ የምትሰጠውን ድጋፍ ሲተቹ እንደነበረ ሲታወቅ አሁንም ወታደራዊና የፋይናንስ ድጋፉን ያቋርጡት ይሆናል የሚል ስጋት አለ። በመጀመሪያው የስልጣን ዘመናቸው የሰሜን አትላንቲክ ቃልኪዳን ሀገሮች እየተጠቀሙብን ነው በማለት ከውቅያኖስ ተሻጋሪው ወታደራዊ ህብረት ኔቶ አስወጣታለሁ ሲሉ ማስፈራራታቸው የሚዘነጋ አይደለም። ይሁን እንጂ የኔቶ ዋና ጸሐፊ ማርክ ሩተ ትናንት ረቡ ባወጡት መግለጫ ትራምፕ የአውሮፓን የመከላከያ ወጪ ቀይረዋል፣ የአሜሪካና የአውሮፓ የወጪ ሸክም ክፍፍልም እንዲስተካከል አድርገዋል፣ የህብረቱን አቅምም አጎልብተዋል ሲሉ ተናግረውላቸዋል። የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን ትራምፕ እንዲያሸንፉ እንደሚመኙ ገሀድ የነበረ ቢሆንም ማሸነፋቸው እውን ሲሆን ዓለም ላይ ሰላም እንደሚመጣ ተስፋ የሚሰጥ ብለውታል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እና ዶናልድ ትራምፕ አንዴ ሞቅ አንዴ በረድ የሚል ግንኙነት የነበራቸው ሲሆን የፈረንሳዩ መሪ ለአዲስ ተመራጩ ፕሬዚደንት ባስተላለፉት መልእክት አብሬዎት ለመስራት ዝግጁ ነኝ፣ ሁለታችንም እምነታችንን ይዘን በመከባበርና በተስፋ መንፈስ ለሰላምና ለብልጽግና አብሬዎት ልሰራ ዝግጁ ነኝ ብለዋቸዋል። በተጨባጭ ግን ይላሉ የአሜሪካ ዩኒቨርሲቲው የውጭ ፖሊሲ ተንታኝ ጋሬት ማርቲን በተጨባጭ ግን አውሮፓውያኑ የአሜሪካ አጋሮች ለሚመጣው አስቸጋሪ ጊዜ እየተዘጋጁ ናቸው። በትራምፕ ዘመን የነበረው አራት ዓመት ያልተረጋጋ ነበር፣ ያለማቋረጥ መጨቃጨቅ የነበረበት ብዙ ክፍፍል የታየበት ጊዜም ነበር። እንግዲህ ያ የነበረው ሁኔታው እንደ አሁኑ አደገኛ ባልነበረበት ጊዜ ነው። አሁን አውሮፓ ውስጥ ለሁለት ዓመት ተኩል የዘለቀ ትልቅ ጦርነት እየተካሄደ ያለበት ጊዜ ላይ ነን። ይህ በእንዲህ እንዳለ በሚቀጥለው ሳምንት አዘርባጃን ላይ የሚካሄደው ወሳኝ የአየር ንብረት ጉባኤ ላይ የዶናልድ ትራምፕ ለሁለተኛ የስልጣን ዘመን መመረጥ ዜና ሳያጠላበት እንደማይቀር ተመልክቷል።